በተለያዩ የኢትዮጵያ አካባቢዎች ሰሞኑን የኢንተርኔት አገልግሎት መቆራረጥ መኖሩን ተጠቃሚዎች ለአሜሪካ ድምፅ ገልጸዋል። የኢትዮጵያ መንግሥት መቆራረጡ የተከሰተው በአስቸኳይ ጊዜ አዋጁ ምክንያት ለመሆኑ በይፋ የተናገረውን ምንም ነገር የለም። ነገር ግን ከወራት በፊት በመንግስት ቃል አቀባዩ አቶ ጌታቸው ረዳ በኩል መንግስት ለአጭር ጊዜ ሙሉ በሙሉ ኢንተርኔት መዝጋቱን አምኖ ነበር። ጽዮን ግርማ ወደ ተለያዩ አካባቢዎች ደውላ ስለ ሞባይል ኢንተርኔት አገልግሎት ጠይቃለች። በማኅበራዊ ሚዲያና ይህንኑ አስመልክቶ በፌስቡክ ገጻችን ላቀረብነው ጥያቄም የተሰጡትን አስተያየቶች አካታ ተከታዩን አጠናቅራለች። የሞባይል ኢንተርኔት 3g ወይም 4g አለመኖር የስልክ ባትሪያችንን በአግባቡ እንድንቆጥብ ረድቶናል ሲሉ አንዳንድ የአዲስ አበባ ነዋሪዎች ገለጹ ይላል አንድ ኢትዮጵያዊ በትዊተር ገጻቸው ላይ ያሰፈሩት ቀልድ አዘል ጽሁፍ። በኢትዮጵያ የሞባይል ኢንተርኔት አገልግሎት በተለያየ ጊዜ የተለያየ ባህሪ እንደሚይዝ ያነጋገርናቸው አስተያየት ሰጮች ይናገራሉ። አገልግሎት በሚኖርበት ጊዜ ዋጋው ውድ ይሁን እንጂ ኔትወርኩ የተስተካከለ እንደሆነም ይገልጻሉ። ነገር ግን በተለይ ከተቃውሞ ጋር የተያያዘ የተለየ ነገር ሲኖር አሊያም ዓለም አቀፍ ስብሰባ ሲካሄድና ሌሎች ባልታወቁ ምክንያቶች የሞባይል ኢንተርኔት አገልግሎት እንደሚቋረጥ ይናገራሉ። በተለይ ሰሞኑን በአዲስ አበባ የሞባይል ኢንተርኔት አገልግሎት መቋረጡንም ይገልጻሉ። ስሙ እንዲጠቀስ የማይፈልግ አንድ የአዲስ አበባ ከተማ ነዋሪ የስልክ ኢንተርኔት አገልግሎት አለ ወይ በሚል ላቀረብኩለት ጥያቄ ተከታዩን ምላሽ ሰጥቶኛል። ማክሰኞ ማታ ድረስ ነበረ እስከ ስድስት አድረስ ነበረ። ተነስቼ ጠዋት ጣገን አገል የለም። በቃ ስልክ ኮሊንግ ብቻ ይደወልልኛል፣ እደውላለሁ። ከዚህ ውጭ የተለየ ሌላ ነገር የለንም። አሁን ብዙ ነገሮች ታነቢያለሽ እኮ በየቀኑ የሚጻፉ ነገሮች አሉ፣ ዳውንሎድ የምታደርጋቸው ነገሮች አሉ። የትምህርት ቤት የስራ ነገር ማስታወቂያ ይወጣል እኮ አይደለ፣ ኦንላይን ብዙ ነገር አለ። በማህበረሰብ ላይ ብቻ አይደለም፣ በሀገርም ላይ ኪሳራ ነው። ፕላስ ደግሞ አንቺ ኢንፎርሜሽን እኮ ዛሬ እንደ ምግብ እየታየ የመጣበት ሰዓት ነው አይደለም? አንቺ ከኮኔክሽን ውጭ ወይ ከኢንፎርሜሽን ውጭ ስትሆኝ እኮ ስራ ትሰሪ ወይ ደግሞ በቃ ብዙ ነገሮች የተገደበ ነው። ይህ በሆነበት ሁኔታ ለግለሰብም፣ ለህብረተሰብም ለሀገርም እንትን ነው ኪሳራ ነው። ወደ ሌላ የአዲስ አበባ ከተማ ነዋሪ ጋር ደወልኩ። ኢንተርኔት ለሞባይል ኢንተርኔት ግን የለም። ይህን ከጠፋ ጀምሮ ፊው ታይምስ መቷል። ለተወሰነ ደቂቃ ሲመጣ በትክክል ይሰራል። ንድ በኬብል ደግሞ አሉ እኮ የሬጉላር ኢንተርኔቱ ማለት ሞባይል ያልሆነው ኢንተርኔት አለ። በስልክህ ግን መጠቀም ስትፈልግ፣ በስልክ መጠቀም አትችልም። አሁን ባለበት ሁኔታ ምን ያጎላል? ለአንድ ሰው በስልኩ ላይ ኢንተርኔት አለመኖሩ ማለት ዝርዝር ኮሜንት ባላደግ ደስ ይለኛል። እስካሁን የነገርኩሽ ስልኩ ኖርማል ያለውን ሪያሊቲ ስለሆነ እዛ ላይ ዝርዝር ኮመንት ማድረግ አልፈልግም፣ ከይቅርታ ጋር። ሌላው አስተያየት ሰጭም ይህን ምላሽ ከሰጡ በኋላ ስልካቸው ተቋረጠ። አይሰራምአይሰራምአንዳንድ ቦታ ላይ ይሰራል አይሰራም። ወደ ሌላ የአዲስ አበባ ከተማ ነዋሪ ጋር ደወልኩ። የሞባይል ኢንተርኔት አገልግሎት ተጠቃሚ ኖት? ግን አይሰራ። ከመቼ ጀምሮ ነው የማይሰራው? ከሁል ጀምሮ። በፊት በሚሰራበት ጊዜ እንዴት ነበር አገልግሎቱ? ያው ምንድን ነው ኦን ኤንድ ኦፍ ነው፣ ይመጣል፣ ይሄዳል። ያው ያን ያህል አይደለም፣ ኢንተርኔቱ ያለው ነገር ያን ያህል አይደለም። ያው ዞሮ ዞሮ ግን አሁን ሙሉ ለሙሉ ነው የጠፋ። የሞባይል ስልክ ኢንተርኔት አገልግሎት መቋረጡ በአንድ ግለሰብ ብሎም ደግሞ በማህበረሰብ ላይ የሚያስከትለው ተጽዕኖ አለ። በትክክል ምንድን ነው የሚያደርግ? በስራም ላይ ያው ተጽዕኖ አለው። አጠቃላይ በስራም ላይ ባለው ነገር ላይ በማህበረ ሁሉም ሰው ኮሚኒኬት ማድረግ አይችልም። ከዛ ውጭ ደግሞ ስራን መስራት አይቻልም። አብዛኛው ከኢንተርኔት ጋር አብሮ የሚሰሩ ብዙ የሚሠሩ ስራዎች አሉ። ጊዜው ኮሚኒኬሽን በጣም አስፈላጊ የሆነበት ጊዜ ላይ ነው ያለነው እና በጣም ብዙ ስራዎች ይበደላሉ። እንደውም እንኳን በግለሰብ አይደለም በአገርም ደረጃ ብዙ ጉዳት ሊያደርስ የሚችል ነገር ነው። እርስዎ እንግዲህ የሞባይል ቀፎ ስልክ ይዘዋል። ኢንተርኔት አይሰራም ብለውኛል። እንዴት ይቀበሉታል? አለመስራቱን። ያው አለመስራቱ ማለት በህብረተሰቡ ላይ ሁሉም ላይ ያለ ስለሆነ ምንም ተቀበዋል። ችግ አማራጭ የለም። ግን ዞሮ ዞሮ ችግር ነው። የራሴ የሚለውን ሰው በቀላሉ ማግኘት አልችልም። የተለያዩ ነገሮችን ስለ አለም ያለውን ነገር ስልካችን ላይ በቀላሉ ከፍተን ማየት እንችላለን። አሁን ግን ግን ያው ያ ሁሉ የለም። ስለዚህ ያው ሶስተኛው አለም ላይ። የት አካባቢ ነዋሪ ኖት? አዳማ አካባቢ ነኝ። አዳማ አካባቢ በዛሬው ዕለት የሞባይል ኢንተርኔት አገልግሎት አለ? የሞባይል ኢንተርኔት የለም። ከመቼ ጀምሮ ነው የተቋረጠው? ሳምንት አካባቢ ሆኖታል። በምንድን ነው ኢንተርኔት አገልግሎት የምትጠቀሙት እኛ አጋጣሚ አንዳንድ ጊዜ ቢሮ አካባቢ ሲፎን የምትባል አፕሊኬሽን አለች። እሷን ኮኔክት ስናደርግ ነው ኢንተርኔቶችን የሚከፍተው እንጂ ኖርማል ኢንተርኔት የሚባል ምንም ነገር የለም። የኢንተርኔት አለመኖር የሚያስከትለው ጉዳት አለ በተጠቃሚ ላይ? አዎ አብዛኛው በአሁኑ ጊዜ የሚሰራው ስራዎች በጠቅላላ ማለት በሚቻል መልኩ ኢንተርኔት ጋር የተገናኘ ነው። ባንክ ባንክም ጨምሮ የመስሪያ ቤት የኤንጂዮ ስራዎች ብዙ ነገሮች ከኢንተርኔት ጋር ነው የሚገናኘው። ሌላው ለሌላው ዜና ለምንም እንደሚጠቅም ሁሉ la ለተለያዩ ስራዎች የሚጠቅመው ኢንተርኔት ነው። ግን አሁን ምንም ነገር የለም ማለት በሚችል መልኩ ነው። አንዳንድ ሰዎች ናቸው ይህቺን አፕሊኬሽን የሚጠቀሙ ሰዎች ናቸው ኮኔክሽን ማግኘት የሚችሉት፣ ግን እንደ ባንክና ሌሎች አገልግሎቶች ኢንተርኔት የሚሰጥበት ሌላ መደበኛ የኢንተርኔት አገልግሎት የለም። ለምሳሌ የተቋረጠው የሞባይል አገልግሎት ብቻ ከሆነ ባንክና ሌሎች ነገሮች የሚጠቀሙ የሞባይል ብቻ አይደለም እኮ የተቋረጠው፣ የኬብል ኮኔክሽኖችም እኮ የሉ። በኬብል የሚገናኙ ከሞባይል ውጭ ማለት ነው፣ በየኮምፒውተሮች የሚገናኙ ኮኔክሽኖች ሞባይል ብቻ አይደለም እየተቋረጠው እርስዎ በግሎ የሞባይል ኢንተርኔት ተጠቃሚ ኖት ነበርኩኝ ግን አሁን ስለማይሰራልኝ ትቼዋለሁ ምን ጉዳት አስከተለቦት የኢንተርኔት አገልግሎት ባለማግኘቱ ከስራችንም ጋር የሚገናኝ እንትና ስራዎችንም ይስተጓጓላል። እኔ አሁን መስሪያ ቤት ሰራተኛ ነኝ። ስራችንም ይስተጓጓላል። ዜናዎችን አናገኝም፣ መረጃ አናገኝም። ቻናሎች ጃም ነው የሚደረጉ ዜና እዛ ላይ አንሰማም። ኢንተርኔትም በዚህ ይቋረጣል። በቃ ምንም እንደ ድሮ አይነት ነገር ማለት ነው። ሬዲዮ ብቻ ነው የምናዳምጠው፣ እንደ ድሮ። ሰው በዛሬ ቀን መረጃዎች ማግኘት አለበት የሰው ልጅ። ዘመናዊ ጊዜ ላይ ነን ብለን ነው የምናስበው። ዜናዎቹ የሚገኙት ደግሞ በኢንተርኔቶች በቻናሎች፣ በምናምን ነው። አሁን የቻናሎችም ጃም ሲደረጉ፣ ኢንተርኔትን በዚህ መልኩ ከተዘጋ መረጃ የሌለው እውቀት አያገኝም። የሌላው እውቀት ወደ እሱ አይመጣም። የራሱም እውቀት ወደ ሌላው እንደማይሄድ ማለት ነው። ይህንኑ የኢንተርኔት አገልግሎት መኖር አለመኖሩን ለማወቅ ወደ ባህር ዳር ደወልኩ። ስልኩን ያነሱት ሰው አስተያየት ለመስጠት ፈቃደኛ እንዳልሆኑ፣ አስተያየት መስጠት እንደሚፈሩ ገለጹልኝ። ለምን እንደሚፈሩት አልኳቸው። አይደለም። ይኸውልሽ፣ አይደለም እንደዚህ ያለውን ችግር ላንቺ እንደዚህ አብራርቼ ነግሬሽ ነው እና ማለት ነው እንዴ! ዛሬ እኮ መንገድ ላይ እኮ ዝም ብሎ ይዞሽ ስልክሽን አውጥቶ ፓስወርድ፣ እንግዲህ ፎቶግራፎች ራሱ በፓስወርድ እንቆልፋለን የምናያቸውን፣ ተገደን ፓስወርዳችን ተከፍቶ ስልክ የሚበረበርበት አገር እኮ ነው ያለ ነው እንዴ! እና በቃ ኢዝ ኖት ሴፍ። ገብቶሻል? ያለው ነገር በቃ እኔ አሁን በቃ እኔ እዚህ ቃላት ያጥረኛል። በቃ በእውነት እየኖርን አይደለም። በቃ በጣም ታፍነን ያለ ነው። በቃ ባህር ዳር ያገኘኋቸው ሌላውም ሰው ተመሳሳይ አስተያየት ነው የሰጡኝ። ለማውራት እንደዚህ ፈቃደኛ ማን ነው? በዛ ምክንያት ነው ስለምንሰራ ማለት፣ ሌላ ነገር የለም። ተመሳሳይ ጥያቄ ንዤም ወደ ጎንደር ደወልኩ ከሶስት ቀን በፊት ለአንድ ሌሊት እና እስከ ረፋዱ ድረስ ተቋርጦ ነበረ። አጠቃቀሙ አንዳንዴ በጣም ቀዝቀዝ ይላል፣ አንዳንዴ ደግሞ ኖርማል ይሆናል። ግን ይሄ ደግሞ ህዝቡ የመረጃ ስሰቱን ምን ያህል እንደሚያደናቅፈው የታወቀ ነው። ከኢንተርኔት ጋር በተያያዙ የሚሰሩ ቢዝነስ ሊሆን ይችላል። ሌላው ስፔሻሊ አሁን ካለው ሁኔታ የሀገሪቱ ሁኔታ ጋር መረጃ ለመለዋወጥ ኢንተርኔት በጣም ትልቅ ድርሻ የተጫወተ እንደሆነ ይታወቃል። እና በዚህ በዚህ ላይ ጉዳት ይኖረዋል ብዬ አስባለሁ። ሰሞኑን ጎንደር ላይ ደና ነው። ከዚህ ከወር በፊት ግን በጣም ችግር ነበረ። በቃ በዛ ምክንያት ተዘግቶ ነበር። መንግስት ነው የዘጋው። አሁን ይሰራል። ያው የኢንተርኔት መቋረጥ ከብዙ ሰዎች ጋር ግንኙነት ማጓማ ይቋረጣል።